በያዝነው ሳምንት በሶማሊያና ኢትዮጵያ መሪዎች መካከል አንካራ ላይ የተፈር የተፈጸመውን ስምምነት አሜሪካ፣ የአውሮፓ ህብረት፣ የአፍሪካ ህብረት እንዲሁም ኢጋድ በመልካም ተቀብለውታል። በስምምነቱ መሰረት ሁለቱ ወገኖች አንዱ የሌላውን ግዛት አንድነትና ሉዓላዊነት ያከብራል። በተጨማሪም ሁለቱም ወገኖች የኢትዮጵያን የባህር በር የማግኘት ጥያቄ በተመለከተ በጋራ እንደሚሰሩበት ተመልክቷል። በሌላ በኩል ግን የአንካራው ስምምነት ከዚህ በፊት ኢትዮጵያና ሶማሌላንድ የተፈራረሙትን የመግባቢያ ስምምነት ዕጣ ፈንታ ምን እንደሚሆን አላመለከተም። የአፍሪካ ቀንዱ ሃሩን ማሩፍ ስምምነቱ በሁለቱም ሀገራት እንዲሁም ከሶማሌላንድ ጋር በተፈረመው የመግባቢያ ስምምነት ላይ የሚኖረውን አንድምታ በተመለከተ ሁለት ተንታኞችን አነጋግሯል። እንግዶ ወልዴ ወደ አማርኛ መልሶታል። የኢትዮጵያው ፕሬዝደንት ታዬ አጽቀስላሴ የውጭ ጉዳይ ሚኒስትር በነበሩበት ወቅት የተጀመረው ንግግር አንካራ ላይ በስምምነት በመቋጨቱ የተሰማቸውን ደስታ ገልጸዋል። በኢትዮጵያና በሶማሊያ ህዝቦች ዘንድ በመላው የአፍሪካ ቀንድ ክልልና ከዛም አልፎ ጠንካራ ቀጠናዊ ትብብር ለመመስረት ትክክለኛ እርምጃ ነው ሲሉ ፕሬዝደንት ታዬ ስምምነቱን ገልጸዋል የአሜሪካ መንግስትም ስምምነቱን አድንቋል በአፍሪካ ቀንድ ያለውን ውጥረት ለመቀነስ ወሳኝ እርምጃ ነው ያለው የአሜሪካ መንግስት ጥረቶች በጋራ የጸጥታና የልማት ጉዳዮች ላይ እንዲያተኩሩ ያስችላል ብሏል። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለር በኤክስ ማኅበራዊ መድረክ ላይ ባሰፈሩት መልእክት የኢትዮጵያንና የሶማሊያን ሉዓላዊነት በድጋሚ ያረጋግጣል ያሉትን የአንካራው ስምምነት አሜሪካ በመልካም እንደምትቀበለው አስታውቀዋል። በሂደት ላይ ያለውንና ለጋራ ጸጥታና ብልጽግና በመደረግ ላይ ያለውን ትብብር እንደግፋለን። ቱርክ ይህን በማስተባበሯ እናመሰግናለን ብለዋል የአሜሪካው የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለር እንግሊዝ፣ ጀርመንና ሌሎችም ሀገራት ስምምነቱን በመልካም ተቀብለዋል። የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድና የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ዋና ጸሐፊ ወርቅነ ገበየው ቀደም ብለው ባወጡት መግለጫ የአንካራውን ስምምነት አድንቀዋል። የአውሮፓ ሕብረት በበኩሉ ስምምነቱ በአፍሪካ ቀንድ የሚታየውን ውጥረት ለማርገብ የጋራ መከባበር መኖሩ አስፈላጊ መሆኑን አመለካች ነው ብሏል። የሶማሊያና የኢትዮጵያ መሪዎች አንዳቸው ለሌላው ሀገር ሉዓላዊነት፣ አንድነት፣ ነጻነትና የግዛት አንድነት እንዲሁም በዓለም አቀፍ ህግጋት ውስጥ ለሰፈሩት መርሆዎች ያላቸውን ክብርና ቁርጠኝነት በድጋሚ አረጋግጠዋል ሲል አንካራ ላይ የተፈረመው ስምምነት ደንግጓል። ስምምነቱ በኢትዮጵያና በሶማሊያ ድብልቅ ምላሾችን አስተናግዷል። አብዛኞቹ ስምምነቱ ግልጽ አይደለም ሲሉ ይከራከራሉ። ማት ብራይደን በቀጠናው የሚገኙ የአፍሪካ ቀንድ ተንታኝ ናቸው። በኢትዮጵያና ሶማሊያ መካከል የተፈጸመው የአንካራው ድንጋጌ መልካም እርምጃ ነው። ሁለቱ መሪዎች ጠቅላይ ሚኒስትር አብይ አህመድና ፕሬዚደንት ሐሰን ሼህ መሐመድ ከረዥም ጊዜ በኋላ ሲገናኙ ነው። በልዩነታቸው ላይ በቀጥታ ለመነጋገር መወሰናቸው መልካም ነው። በሁለቱ አገራት መካከል የነበረውን ውጥረት በማርገብ ረገድ ተሳክቶላቸዋል። ነገር ግን የስምምነቱን ፍሬ ነገሮች ከተመለከትን የአንካራው ድንጋጌ ግልጽ አይደለም። አዲስ አስገዳጅ የሆኑ ጉዳዮች የሉትም። ከዚህ በፊት በሁለቱም ወገኖች ሲነገሩ ከነበሩት ነገሮች ውጪ አዲስ ነገር የለውም። ስለዚህ እውነተኛ የሆነ የውጥረት መርገብ ይኖር እንደሁ ለማየት ጊዜው ገና ነው። የዚህ ስምምነት ውጤቶች በተጨባጭ ምን እንደሚመስሉ ማየት አለብን። ጉሌድ አህመድ ጃማ በሀርጌሳ ሶማሌላንድ የሚገኙ የሕግ ባለሙያና ተንታኝ ናቸው። ጉሌድ የአንካራው ስምምነት በሶማሌላንድ እና በኢትዮጵያ መካከል የተፈረመውን የመግባቢያ ስምምነት እጣ ፋንታ ምን እንደሚሆን አንጠልጥሎ የተሆነው ባይ ናቸው። ስምምነቱ በሶማሌላንድና በኢትዮጵያ መካከል የተፈረመው የመግባቢያ ስምምነት በእርግጠኝነት ምን እንደሚሆን ግልጽ ያላደረገ ነው። ኢትዮጵያ ለሶማሊያም ሆነ ለሶማሊያ መሻት ያላትን ክብር በአንድ ወገን፣ እንዲሁም በሌላ በኩል የባህር በር ለማግኘት ያላትን ፍላጎት እንዴት አድርጋ ማስታረቅ እንደምትችል ግልጽ አይደለም። ኢትዮጵያ ካላት ቅርበት የተነሳ የባህር በር ያስፈልጋታል። እነዚህ ሁለት ፍላጎቶች የሚጋጩ ይመስላል። ኢትዮጵያ እነዚህን ፍላጎቶች አስታርቃ እንዴት መፍትሄ ማግኘት ትችላለች? አስቸጋሪ ነው። የመግባቢያው ስምምነቱ ዕጣ በእርግጠኝነት ምን እንደሚሆን አይታወቅም። ጉሌድ በተጨማሪም ስምምነቱ አዲስ ለተመረጡት የሶማሌላንድ ፕሬዚደንት አብዱራህማን ሞሐመድ አብዱላሂ ኢሮ የመጀመሪያው ፈተና ይሆናል ብለዋል። ስ የመግባቢያ ስምምነቱን የፈረሙት ፕሬዚደንት ሙሳ ቢሂ አብዲ በምርጫው በከፍተኛ ድምፅ ተሸንፈዋል። ተቃዋሚው ወደ ስልጣን መጥቷል። አሁን ፕሬዚደንት የሆኑት የተቃዋሚ ቡድን መሪ ሶማሌላንድና ኢትዮጵያ የፈረሙትን የመግባቢያ ስምምነት በተመለከተ የእሳቸውን ሀሳብ ሲገልጹ በጣም ተጠንቅቀው ነው። ስለዚህ አዲሱን ፕሬዝደንት የመግባቢያ ስምምነቱን በተመለከተና አሁን የተፈጠረውን አዲስ ሁኔታ በተመለከተ ያላቸው አቋም ምን እንደሆነ መጠየቅ እጅግ አስፈላጊ ነው። አዲስ የተፈጠረው ሁኔታ የሚያሳየው ኢትዮጵያ ከዚህ በፊት ስታደርግ እንደነበረው የመግባቢያ ስምምነቱን በተመለከተ እየተንቀሳቀሰች አይደለም። ማት ብራይደን በበኩላቸው ኢትዮጵያ ምናልባትም ከስምምነቱ ብዙ ሳታተርፍ አትቀርም ባይ ናቸው። ከዚህ ግልጽ ካልሆነው ድንጋጌ የምናወጣው ነገር ቢኖር የኢትዮጵያ ኃይሎች በአፍሪካ ኅብረት ልዑክ ስር በሶማሊያ ሊቀጥሉ የመቻላቸውንና የሶማሊያ ደግሞ የኢትዮጵያ ጦር በልዑክ ውስጥ በመሳተፉ ላይ ያላትን ተቃውሞ መሳቧን ነው። የኢትዮጵያ ጦር በአፍሪካ ኅብረት ስር ባይሆን እንኳ ለቆ ላይወጣ ይችላል። ጦሩ በራሱ ውሳኔ እዛው ሊቀር ይችላል። ይህ ደግሞ ለሶማሊያ መንግሥት ትልቅ ሽንፈት ነው። ይህ ኢትዮጵያ በሶማሊያ ፈቃደኝነት ጦሯ ሶማሊያ ውስጥ እንዲቆይ የሚያደርግና አንደኛው ወገን ተሸናፊ እንዳይመስል ነገሮችን ለመሸፋፈን የተደረገ ስምምነት ነው። ከዚህ ባለፈ የትኛው ወገን ከስምምነቱ ተጠቃሚ እንደሚሆን ግልጽ አይደለም። በስምምነቱ ዝርዝር ጉዳዮች ላይ እንዲሁም ኢትዮጵያ የባህር በር የማግኘት ጥያቄዋን በተመለከተ ሁለቱ ወገኖች በመጪው የካቲት በቱርክ አመቻችነት በቴክኒካዊ ጉዳዮች ላይ ድርድር እንደሚያደርጉ የአንካራው ድንጋጌ ያመለክታል። ሀሩን ማሩፍ ያዘጋጀው ዘገባ እንግዶል